ሰላም ጤና ስጥልኝ፣ አድማጮቻችን እንደምን አምሽታችኋል? የጋቢና ቪ የአርብ ምሽት ታኅሣሥ 29 2014 ዓ ም ልዩ መሰናዶው ከአሜሪካ ድምፅ ዋሽንግተን ዲሲ ጀምሯል። ለመላው የክርስትና እምነት ተከታዮች በሙሉ እንኳን ለብርሃነ ልደቱ በሰላምና በጤና አደረሳችሁ እንላለን። መርሃ ግብሩን በመምራት ኤደን ገረመው ከአቀናባሪያችን ኤልያስ አስማረ ጋር አብሬያችሁ የምዘልቅ ይሆናል። ከእኛ ጋር ካመሻችሁ ከምትሰሟቸው ጥንቅሮች መካከል ጥቂቶቹን እናስተዋውቃችሁ። ዋው! በጣም ደስ ይላል። ብዙ ሰዎችን እዚህ አግኝቻለው ከኒውዮርክ ከተለያየ ስቴት የመጡ ሰዎችን እና ብዙ ሰዎች ደስተኛ እንደሆኑ ነው ፊታቸው ላይ የሚነበበው ና እዚህም ያለው ድባብ በጠቅላላ በጣም ደስ ይላል። አውደ አመቱን በተመለከተ ከአጠናቀር ነው ልዩ ዘገባ ላይ የተወሰደ ድምፅ ነው የሰማችሁት። ቴክኖሎጂ፣ ስፖርት እንዲሁም ሌሎች የመዝናኛ መሰናዳዎችን ይዘናል። አሁን ሀብታሙ ስዩም ከአለም ዙሪያ የተሰባሰቡ አጫጭር ዜናዎችን ያስደምጣችኋል። A ver የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ በትግራይ ውስጥ በማይ አይን የስደተኞች መጠለያ ጣቢያ ላይ በተካሄደ የአየር ጥቃት ሁለት ህጻናትን ጨምሮ ሶስት የኤርትራ ስደተኞች መገደላቸውን መስማታችን በጣም አሳዝኖናል ሲሉ ተናግረዋል። ከስፍራው በደረሰን መረጃ መሰረት ሌሎች አራት ስደተኞችም ቆስለዋል ሲሉ የተናገሩት ኮሚሽነሩ ዩኤንኤችሲአር የሕክምና እርዳታ እያደረገላቸው መሆኑንም ገልጸዋል። ስደተኞች ጨርሰው የጥቃት ኢላማ መደረግ የለባቸውም ያሉት ኮሚሽነር ግራንዴ በቦታው የተፈጸመውን በዝርዝር ማጥናቱ እንደሚቀጥል አስታውቀዋል። ድርጅታቸው ሁሉም ወገኖች ስደተኞችን ጨምሮ የሰላማዊ ሰዎችን መብቶች እንዲያከብሩም ጠይቀዋል። በሌላ በኩል የህወሓት አመራር አባል አቶ ጌታቸው ረዳ የጠቅላይ ሚኒስትር አብይ ድሮኖች በዶሮ ሐፋሽ አክሱም እንዳባ ጉናና ሽሬ ላይ ባደረሱት ጥቃት ብዙ ሰላማዊ ሰዎች ተገድለዋል ሲሉ ትናንት በወጡት የትዊተር መልእክት ገልጸዋል። በጉዳዩ ላይ ከኢትዮጵያ መንግስት በኩል ምላሽ ለማግኘት ያደረግነው ጥረት አልተሳካም። ምላሽ እንዳገኘን ይዘን እንመለሳለን። ሆኖም የኢትዮጵያ መንግስት ከዚህ ቀደም የድሮን ጥቃትን በተመለከተ በሰጠው ምላሽ መንግስት በጦርነት ውስጥ ተሳትፎ የሌላቸውን ሰላማዊ ሰዎች ኢላማ እንደማያደርግ ማስታወቁ ይታወሳል። በሰሜን ኢትዮጵያ ያለው የሰብአዊ ሁኔታ አሁንም የማይታወቅና ተለዋዋጭ መሆኑን የተባበሩት መንግስታት ድርጅት ቃል አቀባይ ስቴፋን ጁጃሪክ ትናንት በሰጡት መግለጫ አስታወቁ። ቃል አቀባዩ በመግለጫቸው በትግራይ ያለው ሰብአዊ ቀውስ አሁንም የተባባሰ መሆኑን ገልጸው በሰመራና አላባ በኩል ብቻ ወደ መቀሌ የሚደርሰው መንገድ በተፈጠረው ውጥረት ሳቢያ በመዘጋቱ የአቅርቦት ችግር መፈጠሩን ገልጸዋል። እንደ አውሮፓውያን አቆጣጠር ከታሳስ 15 ጀምሮ የሰብአዊ እርዳታን ነጫ ከቻይና አንድም ተሽከርካሪ ወደ ትግራይ አለመድረሱን ተናግረዋል። እንደ አውሮፓውያን አቆጣጠር ከጁላይ 12 ጀምሮ ወደ ትግራይ የገቡ ሰብአዊ እርዳታን የጫኑ ተሽከርካሪዎች 1338 ብቻ መሆናቸውንም ቃል አቀባዩ ገልጸዋል። እንዲገባ ከሚፈለገው የጭነት ተሽከርካሪ መጠን ጋር ሲታይ 12 ከመቶ ብቻ መሆኑንም አመልክተዋል። ቃል አቀባዩ የምግብ እርዳታዎችን ለማጓጓዝ ወደ 60 ሺህ ሊትር ነዳጅ እንደሚያስፈልግም አስታውቀዋል። በትግራይ የነዳጅና ጥሬ ገንዘብ በአስቸኳይ የማይደርሳቸው ከሆነ የተባበሩት መንግስታትም ሆነ መንግስት ያልሆኑ ድርጅቶች የእርዳታ አቅርቦት አገልግሎታቸውን እንደሚያቋርጡ ዱጃሪክ አሳስበዋል። ቃል አቀባዩ በአፋር፣ አማራና ትግራይ አሁንም የሚፈናቀሉ ሰዎች መኖራቸውን ገልጸው ሁሉም ወገኖች በሶስት ክልሎች ዘላቂ የእርዳታ ተደራሽነት እንዲኖር እንዲፈቅዱ ጥሪያችንን እናስተላልፋለንም ብለዋል። ናይጄሪያ ውስጥ ሁለት ቻይናውያን በሚሰሩበት ቦታ ላይ በታጣቂዎች በተከፈተ ተኩስ ሁለት የአካባቢ ሠራተኞች መገደላቸውንና ሶስት ሶስት ቻይናውያን ተጠልፈው መወሰዳቸውን የሀገሪቱ ፖሊስ አስታወቀ። ቻይናውያኑ የናይጄሪያ ኒጀር ግዛት ውስጥ ባለ የሃይድሮ ኤሌክትሪክ ግድብ ፕሮጀክት ላይ እየሰሩ እንደነበረ ፖሊስ አክሎ አመልክቷል። አሁን ስዩምን ለዜናዎቹ አመሰግናለሁ። ከአሜሪካ ድምፅ ዋሽንግተን ዲሲ የአዲሱ ትውልድ ድምፅ ሜጋቤና ቪኦኤ የአርብ ምሽት ታህሳስ 29 2014 ዓ ም ልዩ የገና መሰናዶ ነው በማዳመጥ ላይ የምትገኙት። አውዳመታችሁን ከወዳጅ ቤተ ዘመድ ጋር በመሆን አሳልፋችኋል ብለን እናምናለን። አሁን ለዕለቱ አብይ ወዳደረግነው ርዕስ እንሻገር። በርካታ ቁጥር ያላቸው ኢትዮጵያውያንና ትውልደ ኢትዮጵያውያን ወደ ሀገር ቤት በመመለሳቸው ለዘንድሮ የገና በዓል የተለየ ድምቀት እንደሰጠው የአሜሪካ ድምፅ ያነጋገራቸው አስተያየት ሰጪዎች ገለጹ። በጠቅላይ ሚኒስትር አብይ አህመድ የቀረበውን ጥሪ ተቀብለው ከተለያዩ የዓለም አካባቢዎች የመጡ ኢትዮጵያውያን እንዳሉትም በእነሱ በብዙ ቁጥር ወደ ሀገር መመለስ ከፍተኛ መልእክት የተላለፈበት ተግባር መፈጸማቸውን ነው። ኢትዮጵያን በተመለከተ እየተሰራጨ ያለውን የተዛባ መረጃ ማጋለጥ የቻልንበትና ያ ሸነፍንበት ነው በማለት ምን ያብራሩት። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዓሉን አስመልክተው ባስተላለፉት መልእክት ምጩ ጊዜ ለኢትዮጵያ ብሩህ መሆኑን አስረድተዋል። ዘጋቢያችን እስክንድር ፍሬው በተለይም በቤተ መንግስት ቅጽር ግቢ ውስጥ በሚገኘው አንድነት ፓርክ በጉብኝት ላይ የነበሩ ኢትዮጵያውያንና ትውልድ ኢትዮጵያውያንን አነጋግሮ ተከታዩ ልኳል። ከወትሮ በተለየ የውስጥና የውጪን ያሰባሰበችው አዲስ አበባ በገና ሰሞን ይበልጥ ተነቃክታለች፣ በባህሉ ድባብ ደምቃለች። መንገዶቿ በእንቅስቃሴ ተሞልተዋል፣ ፓርኮቿ በጎብኚዎች ደምቀዋል። ለአንድ ዓመት በዘለቀው የሰሜን ኢትዮጵያ ጦርነት ድባብ ውስጥ ከስጋቱ ደመና በኋላ የተሻለ ተስፋ እያየን ነው ይላሉ ያነጋገርኳቸው አስተያየት ሰጪዎች። አገሪቱ የገጠማት ፈተና ዜጎችን ይበልጥ ማቀራረቡን ሁንም ነው የሚያምኑት። ከቤተሰቦቻቸው ጋር ሆነው በአራት ኪሎ ቤተ መንግስት ቅጥር ግቢ የሚገኘውን አንድነት ፓርክ ሲጎበኙ ያገኘኋቸውና ከአውስትራሊያ የመጡት አለመሸት ተስፋዬ ይህንን ሀሳብ ካንጸባረቁት አንዱ ናቸው። ህዝቦችን አንድነት ታያለህ፣ ህዝብን የሚያነሳሱ አንድ የሚያደርጉ ነገሮች ታያለህ እና በተለይ ደግሞ እዚህ ዛሬ ስመጣ ያየሁት ነገር አንደኛ ሀሳቡን አፍላቂው ሁለተኛ ደግሞ ሀሳቡን ሰብስቦ ተግባራዊ ያደረጉትን ሰዎች ሳላደንቅ ባልፍ በጣም ልፉግ ያሰኘኛል እና ሪሊ ሙያተኞቹን ሀሳቡን ያፈለቁትን ሰዎች ሁላ ላመሰግን ወዳለሁ። መንግስት ህዝብ እዚህ ገንዘቡን እንዲያፈስ ምናምን ሊል ይችላል። እኔ ግን በዛ መልክ አላየው የኢትዮጵያን አንድነት ማጎልበት እና ኢትዮጵያኖች ክፉ ነገር ሲመጣ አንድ እንደሚሆኑ የሚያሳይ እና እንዳውም ለሌላው ለምዕራቡ ዓለም ኢትዮጵያኖች በቀላሉ የማይበረገጉ መሆናቸውን የሚያሳይ ትልቅ እንትን ነው። ስለዚህ ከገንዘብ አኳያ ማየት የለብንም። ይሄ ኢትዮጵያ በአሸናፊነት መውጣቷን የሚያሳይ ነው እያምናለ የዘንድሮው በዓል የቅርብ የሩቁ በዛ ባለ ቁጥር የተገናኘበት ቤተሰብ የተሰባሰበበት መሆኑን የሚያነጋገርኳቸው ዜጎች አስረድተዋል። ለዚህ ምክንያቱ ደግሞ ጠቅላይ ሚኒስትር አብይ አህመድ ኢትዮጵያውያንና ትውልደ ኢትዮጵያውያን የበዓሉን ሰሞን አስታከው ወደ አገራቸው እንዲመለሱ ያቀረቡት ጥሪ ነው። ከኖርዝ ካሮላይና የመጣችው ብርቱካን አዳሙ እንደምትለውም በውጭ የሚኖሩ ኢትዮጵያውያን ከወትሮ በተለየ ቁጥር ወደ አገር ቤት መመለሳቸው የበዓሉን ድባብ የተለየ አድርጎታል። ዋው በጣም ደስ ይላል። ብዙ ሰዎችን እዚያ አግኝቻለሁ ከኒውዮርክ ከተለያዩ ስቴት የመጡ ሰዎችን እና ብዙ ሰዎች ደስተኛ እንደሆኑ ነው ፊታቸው ላይ የሚነበበው ና እዚህም ያለው ድባብ በጠቅላላ በጣም ደስ ይላል። አይሆ ብዙ ሰዎች ኢንጆይ እያደረጉ እንደሆነ እና ድባቡ የበዓልም ድባብ አለው የደስታ ብዙ ሰዎች ደስተኞች ሆኖ ነው ያየት ና ከስድስት አመት በኋላ ነው የመጣሁት። አሁን ላይ በጣም ብዙ ዳያስፖር አለ በምትሄድበት ስፍራ ሁሉ ብዙ ከውጭ የመጡ ዜጎችን እያስተዋልኩኝ ነበርና አሁን ላይ ፕሪማች በጣም ብዙ ሰው ነው ያለው ብዙ ሰው አስተውያለሁ። አሁን በጣም ያምራል ይሄ ቦታ በተለይ በጣም እኔ ኢምፕሬስድ አርጎኛል። በጣም የምንሄድባቸው ቦታዎች ሁሉ በጣም ጥንቅቅ ተደርጎ የተሰራ እንደሆነ ያስታውቃል። ካልቸራችንን፣ ባህላችንን እኛ ኢትዮጵያዊነታችንን ሁሉ የሚገልጽ ነው ሁሉ ነገር እማየው ነገር ሁሉ ኢቨን እኔ በፊት የማላቃቸውን ነገሮች ሁሉ እዚህ መጥቼ አይቻለው። ና በጣም የሚያስደንቅ በጣም የሚደንቅ ነው። እዚ ያለው ነገር ሁሉ በጣም የሚደንቃል። ጠቅላይ ሚኒስትር አብይ አህመድ ያቀረቡት ጥሪ ዜጎች ወደ ሀገራቸው እንዲመለከቱ አድርገዋል ይላሉ ከዳላስ የመጡት ሀና ተሾመ። በበኩላቸው ይህ ነው። ሌላ ሀገር እንሄዳለን፣ ሌላ ሀገር ቬኬሽን እናሳልፋለን፣ ገንዘባችንን፣ ጊዜያችንን፣ ልጆቻችንን ሌላ ቦታ እንወስዳለን። ግን አገርህ መተክ ገንዘቡንም ትምህርቱንም ሁሉንም ነገር ስታሳይ ደስ ይላል። ስለዚህ ጥሪ መጥራቱ በጣም ጥሩ ነገር ነው። አቢ መታችሁ መርዳትም አለብን ለቬኬሽን ሁል ብዙ ጊዜ አይ ቲንክ ሰው መቶ ቬኬሽን ምንም አድርገው ይሄዳል። ግን መተክ እዚህ ለመርዳት ራሱ አይ ቲንክ ዋናው እሱ ነው። ደግሞ አሁን መተን መርዳት አይ ቲንክ ትልቅ ነገር ነው። ዋና ነገር አይ ቲንክ ያቢ እንትን እሱ ይመስለኛል፣ መተን ለመርዳት ሀገራችንን። ሉሊ ጸጋ ይባላለሁ ከአሜሪካን ሀገር ኮሎምበስ ኦሃዮ ከዛ ነው የመጣ ነው። ጠቅላይ ሚኒስትሩ አንድ ሚሊየን ዳያስፖራ በተሳሳይ ዘጠኝ ወደ ሀገር ቤት የሚል ጥሪ ነው ያቀረቡት። እና ለምን ጥሪው መቀበል ፈለጋችሁ እንዴ? ጥሪውማ ልንቀበለው ይገባል የግድ ለምን? ሀገራችን ዞሮ መግቢያችንን ሰፖርት ማድረግ ስላለብን በደስታ ተቀብለን መተናል። በሚገርም ሁኔታ በጣም ብዙ ነው እና ደስ ይላል። በጣም ያለው ሁኔታው አቀባበላቸው ሁሉ ነገር በጣም ደስ የሚል ነው። በጣም ወደነዋል። ያው እንጆ እያደረግን ኢትዮጵያውያን በዚህ ቁጥር ወደ ሀገራቸው መመለሳቸው የጠቅላይ ሚኒስትሩን ጥሪ ተቀብለው ምን መልእክት ነው የሚያስተላልፈው? ምንድን ነው ጠቀሜታ? ሀገራችን ሰላም መሆኗ፣ እንደገና ደግሞ ውጭ ያለ ነው ሁልጊዜ የምንናፈቃት ሀገራችንን በዚህ ሁኔታ ተሰብስበን ያለ እረፍት፣ ያ ሁሉ ሰው ተሰብስቦ መምጣቱ ራሱ ምልህ ለወዳጅም ለጠላትም በጣም ደስ በሚል ሁኔታ መልእክት ነው። ይሄ ትልቅ ሜሴጅ ነው። ኢያሱ አብርሃምና ጓደኞቹ ደግሞ የሁለተኛ ደረጃ ትምህርታቸውን አጠናቀው ለከፍተኛ ትምህርት ወደ ውጭ ለመሄድ በዝግጅት ላይ ናቸው። ከውጭ ከመጡት ጓደኞቻቸው ጋር ሆነው በጠቅላይ ሚኒስትሩ የተሰራውንና በአራት ኪሎ ቤተ መንግስት ቅጥር ግቢ የሚገኘውን አንድነት ፓርክ ሲጎበኙ ነው ያነጋገርኳቸው። መሪያችንን የሰራን የሰራውን ለማየት እናም የመጨረሻ ዓመታችን ስለሆነ ያው ሀገራችንን አይተን ለመሄድ ፈስ ለፈለግን ነው እና ያው የመሪያችንን ስራ ለማየት በጣም ጓጉተን ነበር የመጣ ነው። ሁላችንም እዚሁ ተደስተናል። ከመሄዳችን በፊት ሀገራችንን፣ የምንወደውን ሀገር ለምን አናየም ብለን ተሰብስበን የመጣ ነው። እናም በጣም በደስታ ነው በሳቅታ ነው እንደዚህ የምንወጣው። በጣም እናመሰግናለን ለዶክተር አብይ እና ለከንቲባዋም፣ ለሀገራችን ሁሉ ለመሪያችን በጣም እናመሰግናለን። የጠቅላይ ሚኒስትሩን ጥሪ በመቀበል በርካታ በውጭ የሚኖሩ ኢትዮጵያውያን ትውልድ ኢትዮጵያውያን እየመጡ ነው። እንዴት አዩ? አንተ ቁጥራቸውን አንተ የምታውቃቸው ሰዎች መጥተዋል። እና ከቁጥር አንጻር ካለፉት ዓመታት አንጻር እንዴት ነው የምታነጻጽር? አሁን ያለው ምላሽ እንዴት አየው? በጣም በጣም አስገራሚ ምላሽ። በሀገራችንም እንደዚህ አእምሮ ህዝባችን ተመልሶ በማየታችን በጣም ደስተኛ ነን። እዚሁ ብቻ መቼስ ከተማ ውስጥም ብቻም ሳይሆን እዚሁ አንድነት ፓርክ ውስጥ ራሱ ብዙ ዳያስፖራ አግኝተን ስልክ ተደዋውለን ተቀያይረን በማየታችን ራሱ በጣም ለዚህ ስላበቃን በጣም እናመሰግናለን። እናም ያው አገራቸው ነው። እነዚህ እንደዚህ ሲመለሱ በጣም ደስተኛ ምነን እኛም እናም ወንድምና እህቶቻችን ሲመለሱ በጣም ማየት በጣም ትልቅ ጸጋ ነው እና ለሱም በጣም እናመሰግናለን። መሪያችን እዚህ በዋና ከተማዋ የሚሆነው የሚንጸባረቀው ስሜት ትርጉሞ የሰፋ እንድምታው የተለየ መሆኑን ያነጋገርኳቸው ሰዎች አምናሉ። የዚህ ምክንያቱ ደግሞ ግልጽ ነው ባይ ናቸው። የገጠር የከተማው ሙቀት መለኪያ እዚህ ነው። የአገሪቱ የልብ ትርታ የዜጎቿ ስሜት ማዳመጫ ማዕከልም ናት አዲስ አበባ። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ በዓሉን አስመልክተው ያስተላለፉት መልእክትም ለብሩህ ጊዜ ተስፋቸውን የገለጹበት ነው። የኢትዮጵያ ቀሊ ነጋ ጽልመቱን ሰንጥቆ ጉዞ ጀምሯል። ጀንበሯ ደምቃ ልትወጣ ከጨለማው ጋር ትግር ላይ ናት ብለዋል ጠቅላይ ሚኒስትሩ በዚህ ወሳኝ ወቅት ሁላችንም አቅማችን የፈቀደውን መስራት ከቻልን ያለ ጥርጥር የኢትዮጵያ ነገ ብሩ ይሆናል የመከራ ዘመኗ እስከ ወዲያኛው ይሸኛል በማለትም አክለዋል ኢትዮጵያ የማትደፈር የማትታፈር አገር ሆና በአለት ላይ ትቆማለች ነው ያሉት ጠቅላይ ሚኒስትሩ በመልእክታቸው ለአሜሪካ ድምፅ ሬዲዮ እስክንድር ፍሬው ከአዲስ አበባ የጋቢና ቪኦኤ የአርብ ታህሳስ 29 2014 ዓ.ም ከአሜሪካ ድምጽ ዋሽንግተን ዲሲ መደመጡን ይቀጥላል። ዛሬ የልደት በዓል በመላው ኢትዮጵያ ተከብሮ ውሏል። እኛም ከዚህ ጋር አያይዘን ስለ በዓሉ ጥቂት ነገሮችን እናነሳሳ። ህብረ ብዕር የብዕር ዘመራ በተሰኘው የካህሳይ ገብረ እግዚአብሔር ሁለተኛ መጽሐፍ ላይ ካህሳይ ይሄ አውድ ዓመት በገጠሩ ኢትዮጵያ እንዴት እንደሚከበር በጥቂቱ እንዲህ ብለዋል። ልደት ከመንፈሳዊ ክብረ በዓልነቱ ባሻገር ከበዓሉ ጋር ተያያዥነት ያላቸው በርካታ ባህላዊ እንቅስቃሴዎች ይከናወኑበታል። ከነዚህ አንዱ የገና ጨዋታ ነው። በገና ጨዋታ አልፎ አልፎ የአካል ጉዳት የሚደርስ ቢሆንም ተጫዋቾቹ በዚህ የተነሳ ቂም በቀል አይዙም። ሌላው ቀርቶ በእለቱ ከጨዋታ ጋር በተያያዘ ለሚደረደሩ የስድብ ግጥሞች ከቻሉ አጸፋዊ ምላሽ መስጠት እንጂ እገሌ እንዲህ ያለኝ ብሎ ማኩረፍና መጣላት አይኖርም። ከና አባባሉም በገና ጨዋታ አይቆጡም ጌታ ነው የሚባለው ይሄ የሚሆነው ያለ ምክንያት አይደለም። የገና ጨዋታ ግጥሞች በአብዛኛው የስድብ ግጥሞች ናቸው። ለአብነት ያህል አንዱ ሌላውን እየው መለል ብሎ የወንዝ ዳር ጉሎ ቂል ነው የዝም ብሎ እያለ በነገር ሊጎንጠው ይችላል። እንግዲህ የተሰደበው ወገን ሳይነኩኛል ነካም ሲነኩኛል ሸሽም እኮ ማጠጣለው እንደ ቃሪያ ኮሽም እያለ አጸፋዊ ምላሽ መስጠት ይጀምራል። ምናልባትም አሽከርና ጌታ እኩል መብትና ድርሻ የሚኖራቸው በገና ጨዋታ ወቅት ነው ማለት ይቻላል እያለ ይቀጥላል። ተከታዩ ዘገባችን ደግሞ ከቴክኖሎጂ ተቋም ጋር ያስተዋውቀናል። ካምብሪጅ ኢንዱስትሪስ ይባላል አዲስ አበባ ረጴ ላይ የተቋቋመ ከተማዋ የተቸገረችበትን ቆሻሻ መልካም ውጤት ለመቀየር እየጣረ ያለ ተቋም ነው። ጥረቱም ዓለም አቀፍ እውቅናን አስገኝቶለታል። ስለ ተቋሙ እንቅስቃሴ ለማወቅ ኃላፊውን አቶ ሳሙኤል አለማየሁም በስልክ ከዚህ ቀደም ሀብታሙ ስዩም አግኝቶ አነጋግሯቸው ነበር። ስለ ራሳቸውና ስለ ተቋሙ በጥቂቱ አስቀድመው ከሚናገሩበት ጭውውታቸው ይጀምራል። በጣም ጥሩ። ይሄንን ቆሻሻ ወደ ኃይል ለመቀየር በፈረንጆች አቆጣጠር በ2011 አካባቢ ላይ 2010 እና 11 ላይ ጥናቶቹን ጀመርን። ከዛ በፊት እኔ እና አብረው መስራች ባልደረቦቼ ጋር በተለያዩ የዲቨሎፕመንት የቴክኖሎጂ ስራዎች ላይ ስንሳተፍ እንኖራለን። እኔ ተወልጃ ያደግኩት ኢትዮጵያ ነው። ሀይ ስኩል እና ኮሌጅ ትምህርቴን እዚህ አሜሪካን ሀገር ነው ያደረግኩት። አሜሪካን ሀገር ስታንፎርድ ዩኒቨርሲቲን የተማርኩት በኢንጂነሪንግ ዲግሪ። ከዛ የስራ ፈጣሪ ወይም አንትርፕኖር ሁኜ ደሞም ደግሞ በኢንቨስትመንት ሳይድ ቨንሮክ ወይም የሮክፈለር ቤተሰቦች የኢንቨስትመንት ተቋም ውስጥ ኢንቨስተር ሁኜ ሰራ ነበረ። ስታርታፖችን ሳረግ መጀመሪያ ወደ አፍሪካን ሙቭ ሳረግ ካሜሮን ላይ ኢንቨስትመንቶችን ሰርተናል። ግን ኢትዮጵያ ውስጥ መኖርም ስጀምር ሌሎችም አፍሪካ ሀገሮች ወደ አስራ ሁለት አፍሪካ ሀገሮች ላይ የቴክኖሎጂ ኩባንያውን አዋቅሬ ያደጉ ስራዎችን ሰርተን ነበረ። ከዛ ቆሻሻ ግን በየቀኑ ፊት ለፊት ላይ የሚያጋጥም ቻሌንጂንግ ስራ ነው። ቆሻሻው በብዛት ይሰበሰብና አረፍ ሳይት አረፍ ማይንድ ወይንም ከእይታ ከጠፋ ከአይምሮ ሚጠፋ አለ እንደሚባለው የሚወገድበት ቦታዎች ግን እንዴት አድርገው ከእርሰ ምድሩን እየጎዱ እንደሆኑ፣ አየሩን እየጎዱ እንደሆኑ እዛ አካባቢ የሚኖረውን ሰው የሚወገዱበት ስራዎች በጣም ለአካባቢያችን ጎጂ መሆኑን ስመለከተው በጣም አንገብጋቢ ስራ መሆኑን ነው ያየሁት። ከዛም የኔ ኮፋውንደሮች ጋር ዲፒ ክሊንቴክ አብረው መመስራች ባልደረቦቼ ጋር ዲፒ ክሊንቴክ ይባላል። ዲፒ ክሊንቴክ በዓለም አሉ ከሚባሉት ኩባንያዎች አንደኛው ነው። በቆሻሻ ኃይል ማመንጫዎች ደግሞ ለቆሻሻ ኃይል ማመንጫዎች የሚያስፈልጉትን መሳሪያዎችን የሚያመርት ኩባንያ ነው። እሱን አንድ ላይ በመሆን ኬምብሪጅ ኢንዱስትሪን ፈጥረን የቆሻሻ ኃይል ማመንጫ ለአፍሪካ ሀገሮች ለመስራት መግፋት ጀመርን። የረጲ ቆሻሻ ኃይል ማመንጫ የመጀመሪያ ፕሮጀክታችን ሆኖ ለአፍሪካ ሰርተንበታል። እንግዲህ የተለያዩ ተቋማት በኃይል ምንጮች ላይ ለመስራት ሲፈልጉ የነፋስ ኃይልን፣ የውሃ ኃይልን ቀድሞ ያስባሉ። እናንተ ግን ቆሻሻን ነው እንደ ጥሬ ዕቃ መጠቀም የፈለጋችሁትና እሱን ነው ወደ ኃይል መቀየር የተመኛችሁት የዚህ ዋነኛ ምክንያቱ ምንድን ነው? በጣም ጥሩ ጥያቄ ነው። በአንደኛው በኩል ስትመለከተው አጠቃላይ ሪኒዌብል ኤነርጂ ወይም ታዳሽ ሀይልን ማመንጨት ስትፈልግ በተለያዩ አይነት ሰበጣጥሮ ኮምፕሊመንተሪ እንዲሆኑ ወይም እርስ በራሳቸው ደጋገፉ እንዲሆኑ ያስፈልጋል። ንፋስ ንፋስ ከሌለ የማያመነጭበት ጊዜ ነው ያለው። ፀሐይ የፀሐይ ብርሃን ከሌለ ወይም ደመና ካለበት አያመነጭም። ሃይድሮም እንደምናውቀው እንትን ከሌለ አያመነጭም። ውሃው ከሌለ ወይም ዝናቡ ካልዘነበ እነዚህ ደግሞ ፋሲሊቲዎች በብዛት ከመሃል ከተማዎች ብዙ ጊዜ ሀይል የምንጠቀመው መሀል ከተማዎች ላይ ነው። ከነሱ ግን ርቀው ነው። ለምሳሌ ኢትዮጵያ ላይ ብንመለከት የሃይድሮ ከውሃ ሀይል የምንጠቀምባቸው በብዛት አሁን አቨሬጅ ሰባት መቶ ኪሎ ሜትር ርቀው ነው ያሉት። ሶላሮቹም ራቅ ብለው ነው በብዛት የሚገኙት። ሁሉም ጥቅምም አላቸው፣ ዲስአድቫንቴጅም እና ጉዳትም አላቸው። ከቆሻሻ ሀይል ማመንጫ ጥቅሙ ምንድን ነው? ቆሻሻ እስካለ ድረስ ሀያ አራት ሰዓት ሙሉ መስራት የሚችል አመቱም ሙሉ መስራት የሚችል ሀይል ማመንጫ ነው። ሀያ አራት ሰዓት። ቆሻሻ ደግሞ ሰው ካለ ቆሻሻ አለ። ቆሻሻ ደግሞ ለማስወገድ ስንፈልግ ለአንድ ፊል ውስጥ የምናስወግደው ከሆነ በጣም ብዙ ቦታ ይፈጅብናል። ይሄኛው ሁለትን ወፍ በአንድ ድንጋይ መግደል እንደሚባለው ቆሻሻውንም በትክክለኛ መንገድ ለማስወገድ ኃይሉንም ደግሞ እዛው ከተማ ውስጥ ሀያ አራት ሰዓት በሚያስፈልገን ጊዜ ለማመንጨት የሚያስችል ኃይል ማመንጫ ይሆናል። ሌሎቹንም ደግሞ አብሮ ጎን ለጎን መሄድ የሚችል እና ኮምፕለመንት ማድረግ የሚችል ፕሮጀክት ነው ለዛም ነው በጣም የገፋንበት ምን አይነት ስራዎችን ሰራችሁ በእነዚህ ዓመታት ውስጥ ምን ያክል ቆሻሻን ወደ ኃይል ለመቀየር እስቻላችሁ በጣም ጥሩ ፕሮጀክቱን የፕላኒንግ ስቴጁ ወደ ሁለት ዓመት ተኩል በላይ ፈጀብን ከዛ ኮንስትራክሽኑን ለመጀመር ኮንስትራክሽኑን ጀምረን ስራ ላይ ሙሉ ለሙሉ መዋል የጀመረው ሜይ 2019 ላይ ነው ባለፉት አስራ ሁለት ወራቶቹ ፋሲሊቲው አሁን ይሄ የረጲ ቆሻሻ ኃይል ማመንጫ በኢትዮጵያን ኤሌክትሪክ ፓወር ነው ያስረከብ ነው። ባለፉት አስራ ሁለት ወራቶች ብቻ አምስት መቶ ሰላሳ ሚሊዮን ኪሎግራም ቆሻሻ አስወግዷል። ይሄም አዲስ አበባ ውስጥ ከተሰበሰበው ቆሻሻ ዘጠና ፐርሰንት በላይ ነው። ከተሰበሰበውም ቆሻሻ መቶ ዘጠና አንድ ሚሊዮን ኪሎዋት አወር ኤሌክትሪሲቲ ናሽናል ግሪድ ውስጥ አስገብቷል ለቤት ፍጆታዎች ከሀያ ፐርሰንት በላይ ሃውስሆልድ ኤሌክትሪሲቲ ፍጆታውን መያዝ የቻለ የኃይል ምንጭ ነው ትልቅ ስኬት ይመስለኛል ለዛም ይመስለኛል በቅርቡ በአለም የኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ዝርዝር ውስጥ ተቋማችሁ የተጠቀሰው በዚህ ሁኔታ ላይ ስማችሁ መነሳቱ ምን አይነት ፋይዳ አለው ለወደፊቱ ልትሰሯቸው ላሰባችሁ ስራዎችስ የሚሰጣችሁ ተጨማሪ ጉልበት አለው ወይ ትክክል ነው በጣም አስደስቶናል እዛ የወርልድ ኢኮኖሚክ ፎረም ቴክኖሎጂ ፓዮነርስ ወይም ፈርቀዳጆች ላይ እንዳልከው መሳየማችን እኛ ይህንን ረቢን ገንብተን ከጨረሰን በኋላ ካሳካነው በኋላ ያለውን ጥቅም የከተማው ኢንፍራስትራክቸሩን የሚሰሩ ሰዎች በደንብ አንገብጋቢ መሆኑን የሚያዩት ነገር ነው። እኛ ግን አላቆምንም፣ መፍጠርን ከፈጣሪዎች ጋር ቴክኖሎጂዎቹን ማስፋቱን አላቆምንም። ወደ ሌሎች ሀገሮችም የምናስፋፋው ማለት ነው። በዛም ሀሳብ መሰረት አሁን የጨመርናቸው ይህንንም እንድናሸንፍ ያገዙን ነገሮች ለምሳሌ የምግብ ቆሻሻዎችን ለብቻው በማድረግ ኢንሴክት ፋርሚንግ ወይንም ዝንቦችን በማርባት ለዶሮ የፕሮቲን ፊድ ወይም የፕሮቲን ያለው ምግብ ማምረት ችለናል። እሱን አሁን ሌሎች ሀገሮች የምንሰራቸው ፕሮጀክቶች ላይ አብረን የከተትነው ነገር ነው። ሌላኛውም ደግሞ ከዚህ የሚወጣውን ደግሞ አሹን ብሎኬት ማምረት ስራዎችን አብሮ መሆን እንዲችል ኢንተግሬትድ የሆነ አብሮ የተሳሰረ ላይት ኢንዱስትሪል ፓርክ አብሮት ሲፈጠር በማድረግ የተለያዩ በጣም የሚያስደስቱ ፕሮጀክቶችን አሁን የዲሞክራቲክ ሪፐብሊክ ኦፍ ኮንጎ ላይ ኪንሻሳ ላይ አሁን ዩጋንዳም ላይ ፕሮጀክቶችን እየሰራን ሌሎችም ሀገሮች ላይ ኢቨን ን ሌጎስ የተለያዩ ፕሮጀክቶችን እየሰራን ነው። ይህንንም ደግሞ ኢትዮጵያ ውስጥ ኢትዮጵያን ኢንጂነሮች አብረውን የሚሰሩበት የሚያስፋፉበት ስራ በመሆኑ በጣም በጣም ደስተኞች ነን። ወደፊትም ደግሞ ኢትዮጵያም ላይ የተለያዩ ፕሮጀክቶችን ሌሎች ከተማዎችም ላይ ለማስፋፋት የረጲንም ፕሮጀክት ደግሞ ገበር ካለ ወደ ፕራይቬታይዝ ማድረግ ከቻልን ራሳችን ሙሉ ለሙሉ ኢንቨስትመንቱን እኛው አድርገን እንደ ፕራይቬት ሴክተር ላይት ኢንዱስትሪያል ፓርክ አድርገንበት ፋፋው ራዕይ አለን። እሱን ለማሳካት በጣም ጠንክረን እየሰራን እንገኛለን። ይህንን ስራ የምታከናውኑበት ጣቢያ የሚገኘው ረጲ በመባል በሚታወቀው የአዲስ አበባ አካባቢ ነው። ከጥቂት ዓመታት በፊት በዚያ የነበረው የቆሻሻ ቁልል ተንዶ በርካታ ሰዎች ሕይወታቸውን ማጣታቸው ይታወሳል። ይሄ አደጋ ማህበረሰቡ በስራችሁ ዙሪያ ያለውን አመለካከት በምን መልኩ ቀይሮታል? በጣም ጥሩ ጥያቄ ነው። በጣም በጣም በሚያሳዝን ሁኔታ ማርች 2017 ላይ ቆሻሻው እንዳልከው በመናዱ መቶ አስራ ስድስት ዜጎቻችን ሕይወታቸውን አጥተዋል። በጣም የሚያሳዝን ነገር ነው። ይሄ ፋሲሊቲ ቀድሞ እንዲደርስልን ነው ለዚው የምንፈልገው። ይሄ ፋሲሊቲ በመኖሩ አማሁን እንዳልኩ ባለፈው ዓመት ብቻ አምስት መቶ ሰላሳ ሚሊዮን ኪሎግራም አይከማችም ነበረ። መሬት ላይ የቆፈረን አንቀብርም ነበረ። ወደፊትም ይሄ መሬት ላይ አሁን ሰንዳፋ ላይ ሄዶ ላንድፊል ብለን ያቋቋም ነው የተቋቋመው በመንግስት በኩል ሌሎችን ቦታ ላይ ተመልሶ የቆሻሻን ቁሌትን ማድረጉን አቁመን ቆሻሻ ሀይል አመንጭቶ በአምፖል ላይ የምታገኘውን መብራት እንዲያገኝ ነው የተደረገው። ይህ እንደዚህ መናድ የሚመጡት ስትራክቸራሊ ሳውንድ ያልሆኑ ፕላንድ ያልተደረጉ ፕሮጀክቶች ላይ ዝም ብለን ቆሻሻ ስለምንጥል ነው። ይሄ እንደሚናድ ከመጀመሪያው ማንም የሚያልፍ ሰው የሚያየው ነገር ነው። ይሄ ፋሲሊቲ በብዛት ይህንን ለሚያዩት ቆሻሻው እንዳይከማች እዛ ላይ በትክክለኛ በኩል እያስወገደ የዛን አካባቢ ቫሊዩ በደንብ አድርጎ ኪፕ በማድረግ ይሄ ፋሲሊቲ ራን ሲደረግ እያንዳንዱን ፕሮሰስ በኢዩ ዩሮፒያን ዩኒየን ኢንቫይሮንመንታል ስታንዳርድን ሙሉ ለሙሉ በመከተል እንዲሰራ ተደርጎ ነው የተገነባው። ያም ማለት ሽታ እንዳይኖረው ምንም አይነት የድምፁ መጠን የተመጣጠነ ሁኖ ዊዘን ሀንድርድ ሚተር ሬዲየስ ውስጥ ነዋሪዎች በደንብ አድርገው መኖር እንዲችሉበት ተደርጎ የተሰራ ሞደርን ፋሲሊቲ ነው። እነዚህ ተመሳሳይ ፋሲሊቲዎችን ሌሎች አፍሪካ ሀገሮች ገና እየታዩ አይደሉም። የምታያቸው መሀል ኦስሎ ላይ፣ ኮፕንሃገን፣ ለንደን ሂትሮ ኤርፖርት አጠገብ አራት መቶ በላይ ፕላንቶች ዩሮፒያን ሀገሮች ላይ ነው በብዛት። አሁን ቻይናን ብዙ እየገነባች ነው። ሲንጋፖር፣ ጃፓን ነው በብዛት ያሉት። እኛ መሀል ከተማችን ላይ እሱን አድርገን ቆሻሻን ዝም ብለን በመጣል እና እያከማቸን የሚደረመስ እንዳይሆን ያደረገና እንዴት አድርገን የመጠቀን ቴክኖሎጂ አመተን ሀገራችን ላይ እውነተኛ ሆኖ ቆሻሻን አስወግዶ ወደ ጥቅም ወዳለው ነገር መቀየር እንደሚችል አሳይተናል። ከጎረቤት ያለው ሰው በደንብ አድርጎ ያንን የሚያየውና የሚኮራበት ፋሲለቲ በመሆኑ እኛ በጣም በጣም ደስተኞች ናል። እጅግ በጣም አመሰግናለሁ አቶ ሳሙኤል አለማየው በቅርቡ በዓለም ኢኮኖሚ ፎረም የ2021 የቴክኖሎጂ ፈርቀዳጆች ተብለው ከተጠሩት ድርጅቶች መካከል አንዱ ስለሆነው ካምብሪጅ ቴክኖሎጂ ስራዎች ስለነገሩን በአድማጮች ስም አመሰግናለሁ። ከመለያየታችን በፊት በርካታ ወጣቶች ናቸው ይህንን መሰናዶ የሚያዳምጡት። ከታዳሽ ኃይል ጋር በተገናኘ ሊያውቁትና ሊሞክሩት ይገባል የሚሏቸው ነገሮች ካሉ በአጭሩ ቢነግሩን። ሀብታሙ በጣም በጣም ነው የማመሰግነው። እኔም ለወጣት ወንድሞቻችን፣ ለወጣት እህቶቻችን ልናሳያቸው የሚገባው የታዳሽ ኃይል እና አካባቢያችንን የምንጠብቅባቸው ቴክኖሎጂዎች የወደፊት ዓለምን እመቀየር የሚችሉ ቴክኖሎጂዎች ናቸው። እነሱን እኛም እየተጣጣርን ልናሳያቸው እንሽል። ፈንዲንግም ከፈለጉ ፕሮጀክቶችን በመስራት ዓለምን መቀየር የምንችለው ህይወታችንን መቀየር የምንችለው ቴክኖሎጂዎችን ወደ ሌሎች ሀገሮችም መላክ የምንችለው በእንደዚህ አይነት ነገሮች ላይ ሀሳቦቻቸውን ወደ ተግባር እየከተቱ ታዳሽ የሆኑ ነገሮች አዳጊ ነገሮች ናቸው። ታዳሽ የሆኑ ነገሮችና ከአካባቢያችን ጋር አብሮ የተያያዙ ነገሮች ወደፊት ሌተስት የሚባሉት እና አጓጉ የሆኑ ቴክኖሎጂዎች እነሱ ናቸው። ለምሳሌ ምግብ ምርት ላይ ውሃን የማይጠቀሙ የምግብ አመራረቶች አመቱን ሙሉ ሊመረቱ የሚችሉ ምግቦች፣ ባክቴሪያን ሞዲፋይ በማድረግ ሀይል ማመንጫዎች፣ ባክቴሪያን ሞዲፋይ በማድረግ ፈርታላይዘሮች ወይንም ሲዶችን ማስተካከል እነሱን እነሱ አይነት ብዙ ቴክኖሎጂዎች ወርልድ ኢኮኖሚ ፎረም ላይ የመጡት የወደፊት ታዳሽ ሀይልና ሰስቴናብል ቴክኖሎጂዎች ናቸው። እንዲገፉበት እኛ የምናውቃቸውን ነገሮች ለማስተማር አሁን ኦንላይን ፕሮግራሞችን እንፈጥራለን። ኦገስት ላይ የኦንላይን ኮርሶች ሰርቲፋይ የምናደረግባቸው ፕሮግራሞች እንፈጥራለን። ሁሉም በነፃ የኦንላይን ኦንላይን ላይ በመግባት የሶስት ሳምንት ኮርስ ወስደው ሰርቲፊኬሽኖችን መውሰድ እንዲችሉ እንዴት አድርገው የስራ ፈጣሪ መሆን የሚችሉትን ነገሮች ለማገዝ ከጎናቸው ነን። ዓለምን መቀየር የምንችለው አገርን መቀየር የምንችለው የስራ ፈጣሪ በመሆንና ከአካባቢያችን ጋር አብረን በማደግ እና

አግኝተን ተመስገን ብለን ይኸው ለዛሬ ቀን እንደርሰናል። እንኳን አደረሳችሁ እንኳን አሉ አደረሰን። አድማጮቻችን ከኛ ጋር ስለነበራችሁ ቆይታ እያመሰገንን የአርብ ምሽት የገና በዓል መሰናዷችንን እዚህ ላይ ፈጸምን ስናስተናግዳችሁ ያመሸነው ነው ኤደን ገረመው በመስተንግዶ ኤልያስ አስማረ በቅንብሩ ሀብታ ስዩም በዜናዎቹ ሰለሞን አባተ በአርትዖቱ ከመላው የአሜሪካ ድምጽ የስቱዲዮ ባለሙያዎችና ዘጋቢዎች ጋር በመሆን ነው በነገው ምሽት እንገናኛለን እንሰናበታለን ደናደሩ the